የምዕራባውያን ታጋቾችን አንገት በመቅላት የሚታወቀው ጂሃዲ ጆን በሚል ቅጽል ስም የሚጠራው አረመኔ ሽብርተኛ መሞቱን የእስልምና መንግስት ብሎ ራሱን የሚጠራው ቡድን እንዳመነ ታወቀ። ደ ሳይት የተባለው የስለላ መረጃ ክትትል ዌብሳይት እንዳለው ሽብርተኛው ቡድን በእንግሊዝኛ መጽሔቱ ላይ የዚህን የነፍሰ ገዳዩን መታሰቢያ አውጥቷል። ባለፈው ኅዳር ወር የዩናይትድ ስቴትስ የመከላከያ ሚኒስቴር ጂሃዲ ጆን ሶሪያ ውስጥ በተካሄደ የድሮን ጥቃት መገደሉን በእርግጠኝነት ለመናገር የሚያበቃን ምክንያት አለ ብሎ እንደነበረ የሚዘነጋ አይደለም። እውነተኛ ስሙ ሞሐመድ ኤምዋዚ የሆነው ጂሃዲ ጆን የአረብ ዝርያ ያለው የእንግሊዝ ዜጋ ሲሆን ፊቱን በጥቁር ጭንብል ሸፍኖ ምዕራባውያንን እያወገዘ የታጋቾችን አንገት ሲቆርጥ በቪዲዮ ሲታይ የቆየው ነው። አሜሪካውያን ጋዜጠኞችንና እንግሊዛውያን የእርዳታ ሰራተኞችን ጨምሮ አርዷል።